አውሮፓና ጀርመን የቀድሞዋ የዩጎዝላቪያ ግዛት መቄዶንያ በስተ ሰሜን ምዕራብ ከኮሶቮ በስተ ሰሜን ከሰርቢያ በስተ ምስራቅ ከቡልጋሪያ በስተ ደቡብ ከግሪክ እንዲሁም በስተ ምዕራብ ከአልባንያ ጋር የምትዋሰን ትንሽ ሀገር ናት። በጎርጎርሳዊው 1991 ከዩጎዝላቪያ ተገንጥላ ነፃ መንግስት የመሰረተችው መቄዶንያ የአውሮጳ ህብረትና የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ አባል ለመሆን በእጩነት የምትጠባበቅ ሀገር ናት። መቄዶንያ በአሁኑ ጊዜ የመገናኛ ብዙሀንን ትኩረት ትስባለች። ከቅርብ ወራት ወዲህ በርካታ ስደተኞች መቄዶንያን ወደ ሰሜን አውሮጳ በተለይም ወደ ጀርመን መሸጋገሪያ አድርገዋታል። ከመቄዶንያ ተነስተው በሌሎች የባልካን አገራት በኩል ወደ ሰሜን አውሮጳ ከሚሄዱ ስደተኞች ጋር የተጓዘችው የዶቼቬሌዋ ኔማኒያ ሩየቪክ እንደዘገበችው ባለፉት ስምንት ወራት ብቻ በዚህ መስመር ወደ ሰሜን አውሮጳ ሀገራት ያቀኑ ስደተኞች ቁጥር 100,000 እንደሚደርስ ይገመታል። ግብጌሊያ ከግሪክ የምትዋሰን የመቄዶንያ የድንበር ከተማ ናት። በዚች ከተማ በሚገኘው የባቡር ጣቢያ በሺዎች የሚቆጠሩ ስደተኞች ተኮልኩለዋል። አንዳንዶቹ ሜዳ ላይ ተኝተዋል። የአካባቢው ነጋዴዎች አጋጣሚውን በመጠቀም በባቡር ጣቢያው ዙሪያ የፕላስቲክ ጠረጴዛዎችን ዘርግተው ይነግዳሉ። ባንዲሮ ሁለት ሙዝ ወይም የታሸገ ፈንድሻ አሊያም ውሃ ይሸጣሉ። መንገደኞች በአነስተኛ ክፍያ የተንቀሳቃሽ ስልካቸውን ባትሪ ይሞላሉ፣ ቻርጅ ያደርጋሉ። እዚያ ከሚገኙት ስደተኞች አንዱ የ25 ዓመቱ መሐመድ ነው። ፓኪስታናዊ መሐመድ ከሌሎች የሀገሩ ሰዎች ጋር በባቡር ሀዲዱ ጫፍ ላይ ተቀምጧል። በመቄዶንያዋ ግብጌሊያ መኝታም ሆነ መታጠቢያ እንደ ቅንጦት ነው የሚቆጠረው። መሐመድ የተሰደደው ሕይወቱ ለአደጋ በመጋለጡ መሆኑን ይናገራል። የእኛን የፓኪስታን ቴሌቪዥን ትከታተላላችሁ? ከሁለት ወራት በፊት ታሊባን ትምህርት ቤት ውስጥ ባደረሰው ጥቃት በርካታ ህጻናትን ገድሏል። የተገደሉት ፍጹም ንጹሐን የሆኑ የስምንትና የስድስት ዓመት ህጻናት ናቸው። ብዙ ሰዎች ወደ አውሮፓ ይሰደዳሉ። እኔም ከነሱ ጋር እየተጓዝኩ ነው። እድለኛ ከሆንኩ ጀርመን እሄዳለሁ። እዚያም ጥሩ ስራ አግኝቼ አስተማማኝ ህይወት እመራለሁ ብሎ ተስፋ የሚያደርገው መሐመድ ጀርመን ለመድረስ ብዙ ይቀረዋል። በመጀመሪያ በደረሰበት በመቄዶንያ ውስጥ ለሶስት ቀናት መቆየት የሚያስችለው ፈቃድ ለማግኘት ማመልከት ይኖርበታል። የመቄዶንያ የድንበር ፖሊስ የሚሰጠውን ይህንኑ የፈቃድ ወረቀት ለማግኘት ብዙዎች ለቀናት እየጠበቁ ነው። ወረቀቱን ለማግኘት ረዥም ሰልፍ ያስጠብቃል። ጉልበት ያለው ወይንም ስለተያዘ ብዙ ላይሰለፍ ይችላል። ሶስት ሚሊዮን እንኳን የማይሞላ ህዝብ ያላትን መቄዶንያን መተላለፊያ ያደረጓት በርካታ ስደተኞች ከአቅሟ በላይ ሆነዋል። በየቀኑ ሁለት ሺህ የሚገመቱ ስደተኞች ናቸው መቄዶንያ የሚገቡት። የስደተኞች መናኸሪያ የሆነችው የግብጌሊያ ከንቲባ ግሪክ ችግሩን ወደኛ እያስተላለፈች ነው ይላሉ። ከንቲባው ለስደተኞች ሐዘኔታ ቢኖራቸውም በእነርሱ ምክንያት ግን ዜጎች መሰቃየት የለባቸውም ባይ ናቸው። የስደተኞች ቀውስ በመቄዶንያ ሰብዓዊ ቀውስ ማስከተል አለበት። በባቡር ጣቢያው ዙሪያ የሚኖሩ ዜጎችን አነጋግሬ ነበር። ምን እንደሚያስቡ እነሱን ለምን አትጠይቅባቸውም? የአካባቢው ሰዎችና ልጆቻቸው ከቤታቸው ለመውጣት ይፈራሉ። የስደተኞቹ ሁኔታ ይሰማኛል። ሆኖም በእነሱ ምክንያት ሀገራችን ችግር ውስጥ መውደቅ የለባትም። መንግሥት መቄዶንያን የስደተኞች መተላለፊያ ኮሪደር በማድረግ ዜጎች እንዳይሰቃዩ ለማድረግ ሞክሯል። ስደተኞቹን ወደ ሰርቢያ የሚወስዳቸውን የሰሜኑን መስመር እንዲሁም በሃንጋሪ በኩል ወደ ድንበር አልባዎቹ የሸንገን ስምምነት አባል ሀገራት የሚወስዳቸውን መንገድ ታመላክታቸዋለች። መሐመድም ይህንን መስመር መከተል ይፈልጋል። ሆኖም ወደ ሰሜን የሚያመሩት ባቡሮች በቀን ሶስት ወይንም አራት ጊዜ ብቻ ስለሚመጡ ምናልባት በታክሲ መሄድ ሳይኖርበት አይቀርም። ፖሊስ አንዳንድ ስደተኞች በባቡር እንዲሳፈሩ ይረዳል እንጂ ሁሉንም አያግዝም። ፖሊሶች ልጆች የያዙ ቤተሰቦችን ነው የሚረዱት። እኔ እዚህ ምንም እድል የለኝም። በባቡር ይሁን በታክሲ አሊያም በአውቶቡስ ከመቄዶንያ ግቭጌሊያ የሚነሱ ስደተኞች በሙሉ የሚሄዱት መቄዶንያን ከሰርቢያ ወደምታዋስ ነው ታባኖቭክ ወደ ተባለችው መንደር ነው። የዚህች መንደር ነዋሪ ቶኒ እንደሚለው ስደተኞች እዚያ ከገቡ በኋላ ወደ እርሻዎች እየሄዱ ድንች ወይንም ሌሎች ምግቦች ይሰርቃሉ። እርሱ እንደሚለው ስደተኞቹ ተርበዋል፣ ግን ነዋሪዎችን አይተናኮሉም። ቶኒ መፍትሄ የሚለውንም ተናግሯል። አሜሪካኖች ሊወስዷቸው ይገባል። ጀርመንና ፈረንሳይም ስደተኞቹን በአውሮፕላን ሰብስበው ወደዚያ መላክ አለባቸው። በመሠረቱም ሶሪያም ኢራቅና በሁሉም ስፍራ ጦርነት የጀመሩት አሜሪካውያን ናቸው። በታባኖፍክ ባቡር ጣቢያ አጠገብ ዩኤን ኤች ሲአር አነስተኛ የስደተኞች መጠለያ ሰርቷል። እዚያ ጥቂት የመጠለያ ድንኳኖች አሉ። ሆኖም ብዙዎች እዚያ መቆየት አይፈልጉም። ወደ ሰርቢያ የሚወስደውን የባቡር ሀዲድ እየተከተሉ ያዘግማሉ። ሰርቢያ በ500 ሜትር ርቀት ላይ ነው የምትገኘው። ከሞሮኮ የመጣው ዛማን አቴንስ ግሪክ ነበረ። ግሪክ ውስጥ ለአራት ዓመታት ያለምንም ፈቃድ ቆይቷል። አሁን ተስፋ የሚያደርገው ጀርመን ለመግባት ነው። ጀርመን የምንፈልገውን እንደምናገኝ ተስፋ አለን። ብዙም አልጠይቅም። ጥሩ ስራና የተረጋጋ ሕይወት ነው የምፈልገው፣ ይህን ነው። ድንበሩን ለማቋረጥ በጥንቃቄ መንቀሳቀስ አለብን። እንግዲህ እናያለን። አሁን ስደተኞቹ ሰርቢያ ድንበር ደርሰዋል። ድንበር ጠባቂ ፖሊሶች ስደተኞቹን ካገኙ አያሳልፉም። ከጥቂት ቆይታ በኋላ ፖሊስ አካባቢውን ለቆ ሲሄድ በየጥሻው የተደበቁ የአፍጋን ስደተኞች ከያሉበት በመውጣት ጉዞ ጀመሩ። ፖሊስና ስደተኞች እንዳይጥና ድመት ነው የሚጠባበቁት። የሰርቢያ ዋና ከተማ ቤልግሬድ የአውቶቡስና የባቡር ጣቢያዎች ተጨናንቀዋል። እዚህም እዚያም ድንኳኖች ይታያሉ። ሁሉም ከሃንጋሪ በጥቂት ኪሎ ሜትሮች ርቀት ላይ ወደምትገኘው ወደ ሰሜን ሰርቢያዋ ሱቢቲካ የሚወስዳቸውን ባቡር ትኬት ለመግዛት የሚጠባበቁ ናቸው። የ17 ዓመቱ አህመድ ከጓደኞቹ ጋር ከኢራቅ ነው የመጣው። በሀገሩ ራሱን እስላማዊ መንግስት ብሎ የሚጠራው በአረብኛ ዳይሽ የሚለው ቡድን የሚፈጸመውን ግፍ ያብራራል። ዳእሽ ካገኙ አንገትህን ይቆርጡታል ለዚህ ነው ከኢራቅ የተሰደድ ነው ጀርመን ነው የምንሄደው እዚያ ዘና ብለን መኖር እንችላለን ብለን ተስፋ እናደርጋለን ቤልግሬድ የሚገቡ ስደተኞችን አብዛኛው ነዋሪ ይረዳቸዋል የስደትን ምንነት በቅጡ የሚያውቁት ሰርቦች የሚበላ የሚጠጣ ያቀርቡላቸዋል ሁሉም ግን ያዝኑላቸዋል ማለት አይደለም የትራፊክ ፖሊሶች ወደ ሰሜን የሚያመሩ ስደተኞችን የያዙ መኪናዎችን በማስቆም ከስደተኞቹ ገንዘብ እንደሚቀሙ ያዩ ይናገራሉ። ፖሊስ እዚያ ለመቆየት ሳይሆን በሰርቢያ ለማለፍ የሚሞክሩ ስደተኞች ላይ መጨከኑን ብዙዎች ሊረዱት አልቻሉም። ግን ስደተኞቹ ቀጥለው የሚገቡባት ሀንጋሪ እነርሱን በማንገላታት ተወዳዳሪ ያልተገኘላት ሀገር ሆናለች። ሃንጋሪ ስደተኞች እንዳይገቡባት 6 ሜትር ርዝመት ያለው አጥር ድንበር ላይ እየገነባች ነው። ከድንበሩ በስተደቡብ ምዕራብ 20 ኪሎ ሜትር ርቀት ላይ አጥሩን ዘለው ለመግባት የሚጠባበቁ ሰዎች በአንድ አሮጌ የሸክላ ፋብሪካ ተሰባስበዋል። ኢንፎርሜሽን ቴክኖሎጂ የተማረው ፓኪስታናዊ ሚላድ ከወላጆቹ ጋር እዚያ ይገኛል። 1500 ዩሮ ተከፍሎት ጀርመን የሚያደርስ ደላላ ስልክ እየጠበቀ ነው። ሚላድ እንዳለው ሰውየው ገንዘቡን ለሚያሳልፋቸው የድንበር ፖሊስ ነው የሚሰጠው። ስደተኞቹ አንድ የፕሮቴስታንት ቄስ የሚያመጡላቸውን ምግብ ከቀመሱ በኋላ ነው የሽቦውን አጥር ለመዝለል የሚሞክሩት። ቄስ ቲቦር ቫርጋ በአስቸጋሪ ሁኔታ ውስጥ የሚገኙትን እነዚህን ስደተኞች አጥር ሊገድባቸው አይችልም ይላሉ። ጋዜጠኛ ኒማንያ መቄዶኒያ ያገኘችውን የሶሪያ ስደተኛ ሃንጋሪ አጥር እየገነባች ነው እና፣ አንተ ሃንጋሪ ድንበር እስከምትደርስ ድረስ ተሰርቶ ቢያልቅ ምን ታደርጋለህ? ስትል ጠይቀው ነበረ። ድንበር ለማቋረጥ ስል ለመዝለል፣ ለመቁረጥ ማንኛውንም ነገር ለማድረግ ሞክራል ነበረ መልሱ። እስካሁን ትላለች ጋዜጠኛ ኒማንያ፣ የሽቦ አጥር አጋዘኖች ካሉበት እንዳይወጡ ለማድረግ ጠቃሚ መሆኑ ብቻ ነው የተረጋገጠው። አሁን በሰርቢያዋ ሱቦቲካ የሚገኙ ሱቆች ለአጥሩ መላ አግኝተውለታል። በዚያ የአጥር መቁረጫ እንደ ጉድ እየተቸበቸበ ነው። አድማጮች፣ በዚሁ የዛሬው አውሮፓ እና ጀርመን ዝግጅታችን ያበቃል። ሳምንት በሌላ ቅንብር እንጠብቃቸዋለን። እስከዚያው ደህና ቆዩን።